ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራዕይ ሰው ምን ብንሰራ፣ እንዴት ብንሰራ፣ ወጣቶቻችንም ሰላማዊ ስብዕና እንዲኖራቸው ስለ ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየ ተቋማችን ጽንሰሳሳቦችን ፕሮዲስ ያደርጋል። ብሩህ ወጣት ለሰላምና አንድነት የሚሰኝ መርሃ ግብር ወጣቶች በሰላምና መረጋጋት ዙሪያ ኃላፊነታቸውን እንዲወጡ እያገዘ ይገኛል። ዛሬ ምሽት ስለ መርሃ ግብሩ ተጨማሪ ጉዳዮችን እናጋራችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩ ይመራለሁ። ኤልያስ አስማር በቅንብሩ አብሮን ይቆያል። አብራችሁን ቆዩ። ኢትዮጵያ ውስጥ የሰላምና መረጋጋት መንፈስ እንዲጠናከር ወጣቶች ኃላፊነታቸው እንዲወጡ ከሚሰሩ ተቋማት መካከል አንዱ ዘ ኢንስፓየርድ ኢትዮጵያን ዩዝ አሶሴሽን ነው። የንቁ ኢትዮጵያን ወጣቶች ማህበር የሚል ትርጓሜ ያለው ማህበሩ በቅርቡ ብሩህ ወጣት ለሰላም እና አንድነት የሚል መርሃ ግብር ቀርጾ ወጣቶችን ለማስጋት ጥረት እያደረገ ይገኛል። ስለ መርሃ ግብሩ የበለጠ ለማወቅ የማህበሩን ዋና ኃላፊ አመሻሹን በስልክ አግኝተነዋል። አመሰግናለሁ። የእኔ ስም ልዩነት ተምራት ነው የሚባለው አሁን ከረንትሊ የምመራው ድርጅት ኢንስፓየርድ ኢትዮጵያ ኒውዝ አሶሴሽን ይባላል። ወጣቶች ላይ የሚሰራ ነው። ከስሩ አምስት ፕሮግራሞችን ልድ ያደርጋል። ሆፕ ኢትዮጵያ ዩዝ ኔትወርክ፣ ኢትዮጵያ ኮንሰርንድ ጀኔሬሽን ሙቭመንት፣ አይሼር እና ያንግ ኢትዮጵያ ሊደርስ ኢኒሽቲቭ የሚባሉ ፕሮግራሞችን ልድ ያደርጋል። በስፋት ከረንት እንግዲህ በዲጂታል ኢንጌጅመንት ወጣቶችን በሰላም ዙሪያ በአብሮነት ዙሪያ በባለር አይነት ዙሪያ የሚያነቃቁ ስራዎችን እየሰራ የሚገኝ ፒዮነር የወጣቶች የዲጂታል ምህዳር ላይ የሚንቀሳቀስ ተቋም ነው የምመራው። በእናንተ ተቋም በኩል በተለይ ወጣቶች በሰላምና በአብሮነት ረገድ ሊወጡት ስለሚገባው ሚና ለማስተማር ለማሳወቅ፣ ስላቀደው የስልጠና መርሃ ግብር ጥቂት እንድታካፍለኝ ነው። ይህን የስልጠና መርሃ ግብር ለመጀመር ምክንያት የሆናችሁ ጉዳይ ምንድን ነው ከሚለው እንጀምር። መልካም እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለሚያይም ለሚሰማም፣ አሁን አገሪቷ ያለችበት ሁኔታ ይታወቃል። እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብ እና እይታ መቅረጽ መስራት ያስፈልጋል በሚል ዘኢንስፓድ ኢትዮጵያን አሶሴሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን፣ እንነጋገራለን እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራይ ሰው ምን ብንሰራ እንዴት ብንሰራ ወጣቶቻችንም ሰላማዊ ስብና እንዲኖራቸው ስለሰላም ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየን ተቋማችን ጽንሰ ሀሳቦችን ፕሮዲስ ያደርጋል። በዛ ጽንሰ ሀሳቦች ላይ ስለ ሰላም በዚህ ካለ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት ዓላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና ሁኔታዎችን ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ። በዚህ ስልጠና ውስጥ ተሳታፊ እንዲሆኑ የመረጣችኋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶች እንዲያዳብሩን የምትረዷቸው፣ የምትሰጡት ስልጠና ሂደትስ ምን ይመስላል? እንግዲህ ስልጠናችን አሳታፊ ነው፣ አሳታፊ ነው። ወጣቶቹ ከህብረተሰቡ የሚጠብቁት አለ፣ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት እራሳቸው ከእነሱ ምን ይጠበቃል፣ ከእኔ ምን ይጠበቃል የሚለው ነገር ላይ ሞር ኤምፈሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ፣ ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም መ መሰረታዊ ነገር ሰላም እና ወደ ሰላም ለመሄድ የእያንዳንዳችን ኃላፊነት ምንድን ነው ነው እና ወጣቶች በዚህ ፕሮግራም ላይ በሚሳተፉበት ሰዓት የሌሎችን ኃላፊነት ሳይሆን የራሳቸውን ኃላፊነት በተለይም ስለ ሰላም ግንባታ ምንድን ነው የሚለውን ኤምፋሳይዘውት እንዲያደርጉ ፋሲሊቴት ነው የምናደርገው። ታይትሉን ምናልባት አይተው ከሆነ ስማርት ዩዝ ነው የሚለው። ከረንትሊ ካስኬድ እያደረግን ያለነው ስልጠና ስማርት ዩዝ፣ ወደ ውስጡ አቅም የተመለከተ ማንነቱን የተረዳ ምን እየሰራ ምን እየተከናወነ ምን እያደረገ እንዳለ ያወቀ የእሱ ኮንትሪቢሽን ምን አይነት አውንታዊ ነው እንደሚያበጣ ያወቀና ምን አይነት ኮንትሪቢሽን በዚህ ሰዓት ማድረግ እንዳለበት የተረዳ ወጣት ነው። ስለዚህ አዎንታዊው ወጣት ለሰላም ግንባታ ያለው ሚና በብልሃት አንጻር ሲለካ ምን ይመስላል? አቋቋሚ ምን ይመስላል? በሶሻል ሚዲያ አጠቃቀም፣ በንግግሮች፣ በኢንስትራክሽኖች ለሰላም ያለኝ ፋይዲያ ምንድን ነው? ወይም ደግሞ በተቃራኒ ለግጭት ያለኝ ኮንትሪቢሽን ምንድን ነው የሚለውን እንዲያዩ፣ እንዲለቁ፣ እንዲመዝኑ ወጣቶችን በተለያዩ ኤክስፐሪመንቶች እንጌጅ የምናደርግበት ፕሮግራም ነው የስማርት ዩዝ ፕሮግራም ማለት ነው። ስለዚህ በዚህ ፕሮግራም ላይ የሚሳተፉ ወጣቶች ያ ወጣቶች ናቸው። እድሜያቸው ከ15 ዓመት እስከ 35 ዓመት ያሉ ወጣቶች ናቸው። የሚሳተፉበት ምህዳር ሁለት አይነት ነው። አንደኛው ዲጂታል ምህዳር ነው። ሁለተኛው ደግሞ ፊዚክሊ በየክልሉ እየሄድን የምናሰለጥንበት ሁኔታ ነው ያለው የምናሳትፉበት ሁኔታ ነው ያለው ማለት ነው እና እስካሁን ሰፊ እንቅስቃሴ አድርገናል። ብዙ ወጣቶችን በዚህ ፕሮግራም ላይ ተሳትፈዋል። በጣም ብዙዎቹ ደግሞ የቱጋ እንደቆሙ በምናይነት አቲቲውድ ውስጥ እንዳሉ የተረዱበት እና ማሻሻያ ሀሳቦችን ለራሳቸው ያመጡበት ሁኔታ ነው ያለው። ሀብታሙ ልዩነህ እንግዲህ ብዙ ጊዜ የሀገር ጉዳይ ለትልልቅ ሰዎች የሚሰጥ እንደሆነ ደጋግሞ የሚናገሩ ሰዎች አሉ። ስለ ሰላምም ስናወራ ወጣቶችን በሰላም ጉዳይ ማወያየታችን ማሳተፋችን ፋይዳው ምንድን ነው? የሚወሰኑት ውሳኔዎች ውስጥ ያላቸው ቦታ ያን ያህል መሆን በሚወሳበት በአሁኑ ሰዓት ወጣቶች ላይ አተኩሮ ግን በሰላምና በአንድነት ዙሪያ መነጋገሩ ያለው ፋይዳ ምንድን ነው ብለው የሚጠይቁ አሉ። በጣም ትክክል ነህ። የሰላምን ጉዳይ ለመወያየት እድሜ፣ ጾታ፣ ብሔር፣ ሃይማኖት የሚለየው አይደለም። እውነት ነው። ፖሊሲ እና ደግሞ ስልጣን እና ኃይል በተለያዩ ሰዎች እጅ ሊሆን ይችላል። ግን ወጣቱ ወይ መጠቀሚያ ወይ ኢንስትሩመንት ነው ወይ ደግሞ የጉዳዩ አስፈጻሚ ወይም ጉዳዩ የሚፈጸምበት ማንነት ነው። ወጣቱ ኃይል ማለት ነው። እንደምታውቀው ኢትዮጵያ አሁን ያለችበት በፖፑሌሽን ነምበር ከፍተኛ ቁጥር አላት። በዚህ ወደ ሰባ ፐርሰንቱን የሚይዘው እድሜያቸው ከ 14 እስከ 35 ዓመት ያሉ ወጣቶች ናቸው። ስለዚህ እነዚህ ወጣቶች የፖፕሌሽኑ ማጆሪቲ ናቸው ማለት ነው። እነዚህ ወጣቶች ስለ ሰላም በሞግዚት አይደለም መወያየት አለባቸው። ፈርዛት ማተር ሰላም የሚባለው ጉዳይ እንደሌላ ስራ ሰዎች ስለኛ የሚወያዩት የሚነጋገሩበት ጉዳይ አይደለም። እያንዳንዱ ሰው የራሱን አትሪቢሽን ወይም ኮንትሪቢሽን የሚለካበትና የሚመዝንበት የሚወያይበት ጽንሰ ሀሳብ ነው ሰላም። ሰላም ከላይ ወደታች የሚመጣ አይደለም። ሰዎች የሚረሱት ይህንን ነው። ሰላም የመንግስት ኃላፊነት ብቻ አይደለም የህዝብ ኃላፊነት ነው። የግለሰቦችም የወጣቶችም ኃላፊነት ነው። እንደውም የህብረተሰብ ኃላፊነት ነው። ሰላም ጸጥታ፣ ነው የመንግስት ኃላፊነት ብለን እናምናለን። ጸጥታን ማስፈን መንግስት በሚይዝበት ሁኔታ፣ ወጣቶች ደግሞ ህብረተሰብ ደግሞ የሰላም ጉዳይ ላይ እንጌጅ ማድረግ አለባቸው። ያ የሰላም ጽንሰ ሀሳብን ከታች ወደ ላይ እንጂ ከላይ ወደ ታች ብቻ ማሰብ አለብን ብዬ አላም ነው። ነገር ግን ሰዎች የራሳቸው አትቲዩድ የየራሳቸው ምልከታ በዚህ ጉዳይ ላይ ይኖራል። እሱን አሁን መከራከር አንችልም። እንደ ኢንስፓየርድ ኢትዮጵያን ዩዝ አሶሲሽን የሰላም ጉዳይ የግለሰቦች ሀሳብ ነው የግለሰቦች እይታ ነው የግለሰቦች ፍላጎት ነው የግለሰቦች ኮንትሪቢሽን አለበት። ሰላማዊው ግለሰብ የሰላማዊቷ ሀገር ግብዓት ነው። ሰላማዊቷ ሀገር የሰላማዊው ግለሰቦች ውጤት ናት። ስለዚህ አንድ ሰው ሰላም የለውም ማለት አገር ትረበሻለች፣ ትታወቃለች። ስለዚህ ሰላምን ከክራውድ አንጀምረውም ከግለሰብ ጀምረን መስራት የምንችልበት ጽንሰ ሀሳብ ነው እና እያንዳንዳችን ስለ ሰላም ያለንን ግንዛቤና እይታ በእውቀት አንጻር በማስተዋል አንጻር መለካትና መመዘን ያስፈልጋል ብሎ ያምናል የኛ ድርጅት ሶ ፋይዳው ምንድን ምንድነው? ሲባል ስለ ሰላም ብዙ ሰዎች እውቀት አላቸው። ማስተዋል ግን የላቸው ከግለሰብ ጀምሮ ማለት ነው። በዚህ ሰዎች ስለ ሰላም እውቀት ብቻ ሳይሆን የሚያስፈልጋቸው አንደርስታንዲንግ ነው ወይም ማስተዋል የሚባለው ጉዳይ ነው የሚያስፈልጋቸው እና መወያየት፣ መማር፣ መነጋገር፣ መለካት እንደውም አልፎ እኔ ራሴ ሲጀምር ስለምናገረው፣ ስለምጽፈው፣ ስለማደርገው ተግባር ሰላማዊ ስብህና አለኝ የሚለው መሰረታዊ ጉዳይ ነው። ሰው ሰላም ከጸጥታ ይለያል። ጸጥታ የመንግስት ኃላፊነት ነው። ሰላምን በእርግጥ የመንግስት ኃላፊነት ሊሆን ይችላል፣ ግን እንደ ግለሰብ ሰላማዊ ስብዕና መያዝ የኔ ኃላፊነት ነው። ለሰላም ኮንትሪቢዩት ማድረግ የኔ ኃላፊነት ነው። ወጣቶች ሰላም ከውስጥ የጀመረ ከሰው ጋር ኢንትራክት የሚያደርጉት ስብዕና ሆኖ መታየት አለበት ብለን ነው የምናምነው። ከዚህም የተነሳ አንድ ሰላማዊ ግለሰብ ፕሮዲስ ካደረግን ለሰላማዊቷ ሀገር አንድ ኮንትሪቢሽን አለን ማለት ነው። በጣም ብዙ ሰዎች ከረንት ላይ እስኪከብድ ድረስ በሰላም ጉዳይ ዴፊኔሽኑን በማጣት አቲትዩዱን በማጣት ምልከታውን በማጣት በጣም ሰፈር ያደርጋሉ። ስለ ሰላም ኤክስፔክቴሽናቸው ከውጭ ነው። ከውስጥ የሚጀምረውን ሰላም ኤክሰርሳይዝ ማድረግ አለብን ብለን እናምናለን። ለዛም ደግሞ እንወያያለን፣ እንነጋገራለን ማለት ነው። አሁን ስልጠና እየሰጣችሁ ያላችሁት ከሞላ ጎደል በከተሞች ነው። አዲስ አበባ ከተማ ላይ ስልጠና እንደሰጣችሁ አውቃለሁ። ሌሎች ከተማዎችም ላይ እቅድ እንዳላችሁ ሰምቻለሁ። እነዚህ ቦታዎች ከሞላ ጎደል መቼም ሰላምና መረጋጋት ያለባቸው ከተሞች ናቸው። በእጅ አዙር ተጎጂዎች ወይም ደግሞ ጫናው የለባቸው ማለት አይደለም። በአሁኑ ሰዓት ግን በተለያዩ የኢትዮጵያ ጥግቦች ውስጥ ግጭቶች፣ አለመረጋጋቶች አሉ የእናንተ መስሪ አይነት ስልጠናዎች ለእነዛ ሰዎች በእጅጉ የሚያስፈልግበት ሰዓት ይመስለኛል። እነሱን ለመድረስ ምን እያደረጋችሁ ትገኛላችሁ? እንግዲህ ሰላምን ለመስራት በምናደርገው ሂደት ጸጥታ በሌለባቸው ቦታዎች ላይ ሄደን መስራት አንችልም። ነገር ግን የእኛ ድርጅት ይህንን ፕሮግራም ከረንትሊ ለምሳሌ አርባ ምንጭ ላይ ሰርተናል፣ ወደ ሰመራም አካባቢ ሄደን ነበረ፣ ደሴም አካባቢ ሄደን ሰርተናል፣ ጎንደርና ባህር ዳርም ይህን ጉዳይ ስልጠናዎችን ሰርተናል፣ ሀዋሳ ከተማ ላይ ሰርተናል እና ሌሎችም ቦታዎች ላይ ተወካዮቻችን ይህን ስልጠና ለመስጠት ችለናል። እውነት ነው። ይሄ ስልጠና በአካል መሰልጠን የማይችሉ ሰዎች ኦንላይን ምህዳሩ ላይ ያገኙታል። አንተም እንግዲህ እንደምትከታተለው የእኛ ፕሮግራም አንደኛው ፕሮግራማችን ዩዝ ኔትወርክ ኢትዮጵያ የሚባል የቴሌግራም ግሩፕ አለን። በቁጥር ከአርባ ሺህ በላይ ያሉ ሜምበር ያሉበት ናቸው። እዛ ፕሮግራም ላይ የምናሰላጠናቸውን ስልጠናዎች በሪፖርት መልክ፣ በኮንተንት መልክ፣ በኦዲዮ መልክ፣ በቪዲዮ መልክ እንለቃለን። እንዲሁም ፌስቡክ ላይም እንለቃለን፣ ዩቲውብ ላይም እንለቃለን። ወጣቶቹ እዛ ላይ ማግኘት ይችላሉ። ፈርዘር ሞር ግን በቴሌግራም ኢዚሊ ፕሮግራሞቻችን መሳተፍ የሚችሉበትን አሳታፊ የሆነ ምህዳር አዘጋጅተናል ማለት ነው። ወደፊት እንደምንመኘው ደጋግመንም እንደምንሰራው በሀገራችን ላይ ጸጥታው ምቶ የሰላም ፍላጎቱ ሰፍኖ በሰላም ጉዳይ ላይ በእውቀት አንጻር በማስተዋል አንጻር የምንወያይበትን፣ የምንነጋገርበትን የፈለግነውን ሰላም እውን የምናደርግበትን አሳታፊ አቲትዩድ ለመገንባት አሁን የጀመር ነው ጥቂት በጣም ጥቂት አቲትዩድ ወደፊት ተጠናቅቆ ከቀጠለ ለውጥ ሊያመጣ ይችላል ብለን እናስባለን። ሀብታሙ፣ እጅግ በጣም አመሰግናለሁ። ልዩነት አምራት ለኢንስፓየርድ ኢትዮጵያን ዩዝ አሶሲሽን ወይም ደግሞ የንቁ ኢትዮጵያውያን ወጣቶች ማህበር በሚለው ልተርጉሞ መስራችና ኃላፊ ስላጋራህን ሀሳብ ሁሉ በእጅጉ አመሰግናለሁ። ያሰባችሁትን እንዲሳካመኛለሁ። አመሰግናለሁ። ቴንክ ዩ ቬሪ ማች። አመሰግናለሁ። በለውጥ ጊዜ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 ታሪኮችን የምናሳየው በምልአት ነው። ከአሜሪካ ድምጽ እየተላለፈ የሚገኘውን ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል ደግሞ አንድ ድርጅት እናስታውቃችኋለን። ያንግ ላይፍስ ኢትዮጵያ ላለፉት 22 ዓመታት የሶስት ሺህ ኢትዮጵያንን ህጻናትና አዳጊዎችን የኖሮ ቅጣምባር በግድሞች በግድሞች ያጠና ቆይቷል። በኢትዮጵያ ዘመን አቆጣጠር በ1993 ዓ ም የተጀመረው ጥናቱ ከውልደቱ ጀምሮ ያሉ ሁለት ሺ ጨቅላ ህጻናትንና የሰባት ዓመት ዕድሜ ያላቸውን አንድ ሺ ልጆችን እስከ ወጣትነት ዘመናቸው ተከታትሎ ለወግ ለማድረግ ሲደርሱ ለመመስከር በቅተዋል። ከኢትዮጵያ ውጪ በህንድ ቬትናምና ፔሩ ሀገራት ወጣቶች ላይም የሚያካሂደው ጥናት ዋና ትኩረቱ በድህነት፣ ስራ አጥነት፣ ትምህርት፣ አመጋገብ፣ ስነ ተዋልዶና አእምሮ ጤና ጉዳዮች ላይ እያደረገ ነው። ኤደን ገረመው የያንግ ላይቭስ ኢትዮጵያ ዋና ዲሬክተር የሆኑትን ዶክተር አሉላ ፓንክረስትን አነጋግራቸዋለች። ዘገባው በመቀጠል ይቀርባል። ያንግ ላይቭስ በኢትዮጵያ የመጀመሪያው የረዥም ጊዜ ጥናት ነው ለማለት ይቻላል። ከተጀመረበት 993 ዓ.ም አንስቶ 3000 የሚሆኑ ኢትዮጵያውያንን ከጨቅላ ሕፃንነት እስከ ወጣትነት እድሜያቸው ድረስ ተከታትሎ ለቁም ነገር አብቅቷል። በአመጋገብ፣ በድህነት፣ በአይምሮ ጤናና በስነተዋልዶ ጉዳዮች ላይ በሚያተኩረው የጥናቱ ክትትል ሂደት ወላድ እስከ መሆን የደረሱ ኢትዮጵያውያን ልጆችና ወጣቶች አሉ። በያንግ ላይቭስ ጥናት የኢትዮጵያ ዋና ዳይሬክተር ዶክተር አሉላ ፐንክረስት። ባለፉት ዓመታት መርሃ ግብሩ በሀገሪቱ የተለያዩ የፖሊሲ ለውጦች እንዲኖር አግዟል ይላሉ። የፖሊሲ ነክ ጥናቶች ብዙ አካሄደናል። ለምሳሌ የምግብ ዋስትናን በሚመለከት የሴፍቲነት የምግብ ዋስትና የነበረውን ፕሮግራም ምን ያህል ተግባራዊ እንደሆነ ለሕፃናት ላይ ምን አይነት ጫና ፈጥሮ እንደሆነ ከስራ ጋር ተገናኝቷል የሚለውን ነገር አንዱ እሱ ነው። የሕፃናት ጉልበት ብዝበዛና ስራ ጉዳይ፣ እንደዚሁም የጥቃት ጉዳይ፣ ያለ ዕድሜ ጋብቻ፣ ከፍልሰት ከከተማ ከአንድ አካባቢ መፈናቀል ወደ ኮንዶሚኒየም የተለያዩ አንገብጋቢ የሆኑ ወቅታዊ አርዕስቶች ላይ ተጨማሪ ጥናት ያደረግንበት ወቅት አለ። ከኢትዮጵያ ውጭ በፔሩ በህንድ እና በቪየትናም የሚደረገው ይህው ጥናት ዋና ትኩረቱን በድህነት ላይ ያደረገ ነው። ኢትዮጵያ ውስጥ እነዚህ ሶስት ሺህ ህጻናት ሁለት ሺህ ከተወለዱ ጀምሮ ነው የምንከታተላቸው። ስለዚህ አሁን ሀያ ሁለት ሀያ ሶስት ዓመታቸው ነው። ሌሎቹ ስንጀምር አንድ ሺህ ልጆች ሰባት ዓመታቸው ነበር ገና ጥናቱ ሲጀመር። ስለዚህ ሁለቱን ቡድን ማስተያየት እንችላለን፣ ለውጦች ምን ያህል እንደመጡ ልጆቹ እያደጉ ስምንት ዓመት ሲደርሱ የትናንሾቹ ከትላልቆቹ ጋር እናስተያያቸዋለን። ኢትዮጵያ ውስጥ በስድስት ክልል በሃያ የተለያየ አካባቢ ነው ጥናቱ የሚካሄደው እና እያንዳንዱ አካባቢ የሚመረጡት ህፃናት ከባቦሰጥ ማለት እንትን እያንዳንዱ ከደሃውም ከሀብታሙ፣ ግማሽ ሴቶች ግማሽ ወንዶች ናቸው እና ግን ደሃ ተኮር ጥናት ነው። ስለዚህ አብዛኛው ከተማ አካባቢ ትንሽ እንደ አካባቢ ነው። እንደዚሁም ምግብ ዋስትና በገጠሩ ምግብ ማስዋስትና ችግር ያለባቸውን አካባቢዎች ነው በብዛት የተመረጡት። በያንግ ላይፍስ የሚደረጉ ጥናቶች በኢትዮጵያ ትምህርት ቤቶች የተማሪዎች ምገባ መርሃ ግብር እንዲጀመር ሰፊ ሚና እንደተጫወተ ዶክተር አሉላ ይናገራሉ። ከዚህም ጋር ባለፉት ሀያ ሁለት አመታት በህጻናት አመጋገብና ትምህርት ረገድ ተመዝግበዋል ያሏቸውን ውጤቶችም ያብራራሉ። የአመጋገብ ጉዳይ በጣም ወሳኝ መሆኑን ማሳየት ችለናል። ማለትም በህፃንነታቸው በቂ ምግብ ወይ ተመጣጣኝ ምግብ ያላገኙ ህፃናት እያደጉ ሳለ ስለምንከታተላቸው ምን አይነት ለውጥ እንደሚመጣ ማሳየት ችለናል፣ እና እንደውም በአንድ በኩል የሚያሳስብ ጉዳይ ነው፣ በሌላ በኩል ግን ጥናቱ ጥሩ አይነት ውጤትና ተስፋ የሚሰጥ አይነት ውጤት ነው ያገኘ ነው። ምን ለማለት ነው የፈለግኩት? እነዛ በህፃንነታቸው የተጎዱ በአቃቀንጭራነት ያጠቃቸው ልጆች የተወሰኑት፣ በርከት ያሉት እንደውም በአራቱም ሀገር በተለይ በኢትዮጵያ ሁኔታቸው የተሻሻለ መጣ ያደጉ ሳለ መጀመሪያ እንደተፈራው የነበረው አስተሳሰብ በዓለም አቀፍ ደረጃ በህፃንነት አቀንጨራ ያጠቃቸው ልጆች በቃ ተስፋ የላቸው ምንም የተሻለ ሁኔታ ላይ ሊደርሱ አይችሉም እና ለዘላለም ዕጣ ፋንታቸው የተቋጨ ነው የሚል አስተሳሰብ ነበረ። እኛ ግን እያጠናናቸው ስንሄድ ብዙዎቹ የተሻለ ሁኔታ ላይ የመጡ ስናይ ጊዜ ይሄማ አመጋገብ ወሳኝ መሆኑ እና መጀመሪያ ላይ በመጀመሪያው አንድ ሺህ ቀናት ብቻ ሳይሆን ከዛም በኋላ ለውጥ ማምጣት ስለሚቻል የትምህርት ቤት ምገባ ፕሮግራም በጣም ወሳኝ መሆኑን ማወቅ ቻለን። ህፃናቱና አዳጊዎቹ በትምህርት ቤቶች የምገባ መርሃ ግብሮችና በየአካባቢያቸው የሴፍቲ ኔት መርሃ ግብሮች ላይ ከተሳተፉ በኋላ በእድገታቸው ላይ ከፍተኛ የሆነ አዎንታዊ ለውጦች እንደ ዋና ዲረክተሩ ገልጸዋል። በአንጻሩ ግን የትምህርት ጥራት ማሽቆልቆሉንም በጥናት አረጋግጠናል ይላሉ። እናም ዋናው ግኝቱ ምንድን ነው? በጊዜ ሂደት የትምህርት ተደራሽነት በጣም ጨመረ። ከዘጠና ቤት ወደ መቶ የሚደርስበት አካባቢ ነበር። በከተማዎች በገጠርም ቢሆን ትልቅ በጣም አመርቂ ውጤትና ትልቅ ለውጥ ነው የመጣው። ነገር ግን በጥራት በጣም ችግር እንደተፈጠረና ጥራት ዝቅ በጣም እያሽቆለቆለ መሄዱን ማረጋገጥ ቻለን። የጥናት መርሃ ግብሩ በህፃነት እድሜያቸው ካሳተፋቸው አንዳንዶቹ አይናቸውን በአይናቸው ለማየት ማዕረግ ደርሰው ወላጆቻቸውንም ለአያትነት ወግ ማብቃታቸውን የሚናገሩት ዶክተር አሉላ ጥናቱ በትውልዶች መካከል ያለውን ቅብብሎሽም ያሳየን ይላሉ። በተጨማሪም በስነ ተዋልዶ ጉዳይ በሴቶችና በወንድ ወጣቶች መካከል ሰፊ የግንዛቤ ልዩነት እንደታየ እንዲሁም ከኮቪድ-19 ወረርሽኝ በኋላና ግጭቶችን ተከትሎ የወሊድ መከላከያ አጠቃቀም እንደቀነሰና የህዝብ ቁጥር መጨመር እየተመዘገበ እንደሆነም ጠቁመዋል። ህጻናቱ እያደጉ ሳለ የጾታ ልዩነቶች በጣም ጎልተው አይታዩም ነበረ አስራ ሶስት አስራ አምስት እስከሚሆናቸው ድረስ። ከዛ በኋላ ግን በጣም ልዩነቶች እየሰፉ ነው የመጡት። ለዛም አንዳንዱ ምክንያቶች ያለ እድሜ ጋብቻ ብቻ ነበረ እና የዚህ የስነ ተዋልዶ ጉዳዮች ላይ ብዙ ትኩረት አድርገን ነበረ። የወሊድ መከላከያ አቅርቦት እና ተደራሽነት፣ የወጣቶቹ ያንን የማግኘት ጉዳዮች በጣም አሳሳቢ ነበሩ። ሴት ልጃገረት ደግሞ ካረገዘች በኋላ በጣም ብዙ ችግሮች እንደተፈጠሩ ለማየት ችለናል። በዚህ ሳቢያ በተለይ ለምሳሌ አምቡላንሶች ሴቶችን ከገጠር ወደ ሐኪም ቤት የመውሰዱ ነገር እሱ ትልቅ ለውጥ ነበር ያየነው። ሆኖም በዚህ በጦርነት የቀነሰበት ሁኔታና የወሊድ መቆጣጠር የመቀነሱም ነገርና ብዙ ልጆች የመውለዱ ነገር እየጨመረ ሳይሆን አይቀርም። ያንግ ላይፍስ የኑሮ ውድነትን፣ ጦርነትን፣ ኮቪድ-19ን የከተማም ሆነ የገጠር መፈናቀሎችን ጨምሮ በኢትዮጵያ የተከሰቱ ሌሎች ቀውሶች በወጣቶች ህይወት ላይ ያስከተሉትን የአእምሮ ጫና ማጥነቷል። የመርሃ ግብሩ ዋና ዲሬክተር ዶክተር አሉላ ባለፉት ጥቂት ዓመታት በተለይም ግጭቶች ባየሉባቸው አካባቢዎች የጭንቀትና የድባቴ ምልክቶች እንደጨመሩ ተገንዝበናል ይላሉ። በትግራይ ጦርነት ጊዜ ሁለት ጊዜ በስልክ ስልክ ከመቋረጡ በፊት ባደረግነው ጥናት ከመጀመሪያው ወደ ሁለተኛው ስልክ ጥናት የወንዶቹ የጭንቀት አንግዛያቲ የሚባለው መጨመር የሴቶቹ ደግሞ የድብርት ዲፕሬሽን የመጨመሩ ነገር ማሳየት ችለን ነበረ። አሁን ደግሞ ልክ አሁን ጥናቱን እያካሄድን ነው። ለዚህ ጥናት መነሻ የሚሆን ይሄ ፓይለት ምንለው ሙከራ የጥናት ዘዴዎቹን እና መጠይቆቹን ስንጠይቅ በዚህ በጦርነት አካባቢ ችግር ያጋጠማቸው አካባቢዎች የዚህ የአይምሮ ችግሮች በጣም ከፍተኛ ጭንቀት እንደሚያስከትል የዚህ የስጋቱም ለማጥናት ችለናል። አሁን ደግሞ የምናደርገው በአሁኑ ወቅት የኛ ቡድኖች የአጥኒ ቡድኖች በሀያ የተለያየ አካባቢዎች በኢትዮጵያ እያጠኑ ነው። ከስድስት ክልሎች በተውጣጡ የገጠርና የከተማ ወጣቶች ህይወት ላይ ዘርፈ ብዙና ምሉ ጥናት የሚያደርገው ያንግ ላይፍስ በታላቋ ብሪታንያ መንግስት የውጭ ሀገራትና የጋራ ብልጽግና ሀገራት ተቋም የገንዘብ ድጋፍ ሲደረግለት ቆይቷል። ይሁንና በዓለም አቀፍ ደረጃ በልዩ ልዩ ሀገራት በተስፋፉ ጦርነቶች ሳቢያ ምናልባትም ከቀጣይ አንድ ዓመት ተኩል በኋላ የገንዘብ ድጋፉ ሊቋረጥ ይችላል የሚል ስጋት እንዳጠላበት ያንግ ላይፍስ ኢትዮጵያ ዋና ዲሬክተር ዶክተር አሉላ ፓንክህርስት ለአሜሪካ ድምጽ አመልክቷል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተሰናደው ዘገባ ኤደን ገረመው። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችውን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በመቀጠል ደግሞ ከአንድ መንፈሰ ጠንካራ ወጣት ጋር እናስተዋውቃችኋለን። ራይሞክ ቃልአብ ትባላለች። በአጋጠማት የአንጎል ካንሰር ህመም የህክምና ክትትል ለማድረግ ከኤርትራ ወደ ሀገረ ታይላንድ አቅንታለች። በታይላንድ ቆይታዋ ከህመሙ ከህክምና ውጪና ሂደቱ በተጨማሪ ከልጆቿና ከቤተሰቦቿ መራቋ ለጥልቅ ድብር ታጋልጧት ነበረ። ይሁንና ራይሞክ ወደ ቁንጅና ውድድር በቅርቡ ገብታለች። ከዚህ ሁኔታ ለመውጣት ያደረባትን ተነሳሽነት ለባልደረባችን ዊንታ ኪዳኔ አካፍላታለች። በመቀጠል ይቀርባል። ራይሞክ ቃል አብ እንደ አውሮፓውያን አቆጣጠር ከጥቅምት 17 እስከ 22 ቀን 2023 በሲንጋፖርና በማሌዥያ በተካሄዱ ዓለም አቀፍ የቁንጅና ውድድሮች ተሳትፋ ተቀዳሚዎች 15ቱ አንዷ ሆና ልዩ የቁንጅና አምባሳደር የሚል ማዕረግ ለመቀናጀት በቅታለች። ራይሞክ ለዚህ ውድድር እንዴት እንደደረሰች ስታስረዳ ከኤርትራ ወደ ታይላንድ ስመጣ ማየትም ሆነ መስማት ተስኖኝ ነበር። መንቀሳቀስ አልችልም። በዊልቸር ላይ ሆኜ ዳይፐር እየተጠቀምኩ ነው የመጣሁት። ህመሙ ሲያጋጥመኝ ሁሉም ነገር በአንድ ጀንበር ስቃይ ነበር የሆነብኝ። ስለዚህ ወደዚህ ስመጣ ከዊልቸር ወርጄ ወደ ምርኩዝ፣ ከዚያም ራሴን ችዬ መቆምና መንቀሳቀስ እችላለሁ ከሚል ታላቅ ተስፋና ጽናት ጋራ ነበር። በእግዚአብሔር ቸርነትም በሰባት ወራት ውስጥ ራሴን ችዬ መንቀሳቀስ ጀመርኩ። ይህም ሰሌዳችንን ከፍ የሚያደርግና ተስፋዬን የሚያደምቅ ነበር። ራይሞክ ያጋጠማት የአንጎል ካንሰር ህመም መሻሻል እንዲያሳይ የረዷት የህክምና ባለሙያዎች ወደ ቁንጅና ውድድሩ እንድትገባም ሀሳብ በማምንጨትና በማበረታታት ሚና እንደነበራቸውም ትገልጻለች። የምስራቅ አፍሪካ ተወካይ ሆኜ ወደ ውድድሩ ለመግባት ስፖንሰር እንደሚያስፈልገኝ ሳውቅ ተስፋዬ መንምኖ ነበር። በውድድሩ እንድሳተፍ ያነሳሱኝ ሐኪሞች ግን ሕክምናውን ከሚከታተልባቸው ሶስት ሆስፒታሎች ገንዘብ በማሰባሰብ ወደ ዓለም አቀፉ ውድድር እንድገባ አስችለውኛል። በዚያም ልዩ የቁንጅና አምባሳደር የሚል ማዕረግ ለማግኘት ችያለው። ራይሞክ በቁንጅና ውድድሩ ለመጨረሻው መድረክ ብደርስም ካንሰሩ በመላው አካላት እንደተሰራጨና ተጨማሪ ሕክምና መጀመር እንዳለባት ተነገራት። በዚህ ሁኔታ ውስጥ ች በአስሩም ቀናት ውድድር ውስጥ ለመሳተፍ ባትችልም ሰባቱን ቀናት በርቀት፣ ሶስቱን ቀናት ደግሞ በቦታው ተገኝታ በመወዳደር ለሽልማቱ እንደበቃች ትገልጻለች። ያለሁበት ሁኔታ ቢያዳግትም በዙሪያ ያሉት ሰዎች ለሚያበረክቱልኝ እገዛ ምስጋና እንዲሆን ውድድሩን ለመጨረስ ወሰንኩ። ከእግዚአብሔር እርዳታ በታች ለዚህ ደረጃ እንድበቃ የረዳኝ የሐኪሞቹና የህዝቡ ድጋፍ ነው። ይህ ባይሆን ለዚህ አልበቃም ነበር። በኤርትራውያንና በኢትዮጵያ ማህበረሰብ ዘንድ እንደ ራይሞቅ በግልጽነት መወያየቱ እምብዛም የተለመደ አይደለም። ታዲያ ህመሙንና ጫናውን ተሸክሞ ለሌሎች አርአያና ተስፋ ለመሆን መስራት የሚለው ሀሳብ እንዴትና ለምን እንደምታከናውነውም ጠይቀናት ነበር። ራይሞክ በቁጥር 15 የሚደርሱ በተለያዩ ህመሞች ውስጥ የሚገኙ በየቀኑ ስልክ እየደወለች የምትከታተላቸው ህሙማን አሉ። ገንዘቡም ጊዜውም ብርታቱም ስላለኝ አይደለም፣ በሌላ ሰው ስትበረታታ የሚፈጥረውን አቅምና ተነሳሽነት ስለማወቅ ብቻ ነው ትላለች። ማንኛውም ህመም ሆነ አስቸጋሪ ሁኔታ ያልፋል። በቅድሚያ ግን ሁኔታውን በውል መገንዘብና ከችግሩ ጋር ለመቆየት መማር ያስፈልጋል። እንዲያም ባለን ነገር መኖር እንጂ ላይመለስ ላለፈው ትላንትም ሆነ ለማናውቀው ነገር እንዲሁ መጨነቅ መፍትሄ አያመጣም። እኔም ሆንኩ ማንኛውም ሰው በቀጣዩ አንድ ደቂቃ ውስጥ እንኳን ምን እንደሚያጋጥመው አያውቅም። በህመም ውስጥም ከችግሩ ይልቅ ለዛሬይቱ ቀን በመብቃታችን ማመስገን ይገባናል። ሁሉም ህመም ሆነ ችግር መፍትሄ ሲኖረው፣ በቀላሉ መፍትሄ የማይገኝለት የአእምሮ ህመም ወይም ድባቴ ይመስለኛል። ይህንን ነው መከላከል ያለብን። ስለ ትላንት እየተቆጨን ስለ ነገም እየተጨነቅን ዛሬን እንዴት እንኖራለን? ዛሬን በአግባቡ እንኑር። ራይሞክ በዚህ የአስተሳሰብ ደረጃ በረታት። በህማሙ ወቅት ያሳለፈችው ተሞክሮ ይኖር እንደሆነ ጠይቀናት ነበር። ህመሙ በአስቸጋሪ ወቅት አዎንታዊ አስተሳሰብን ለማዳበር ራስን መርዳትን አስተምሮኛል፣ የምትለው ራይሞክ ቀደም ሲል አጭር የስነ ልቦና ትምህርት መውሰዷንም ታስታውሳለች። ትምህርቱ በፈጠረላት ግንዛቤም ሰዎችን ማስተማር፣ በተለይ ሴቶች ከትዳር በኋላ ራሳቸውንና ኑሯቸውን እንዴት መምራት እንዳለባቸው መምከርና ማበረታታት የምትወደው ተግባር እንደሆነም ትገልጻለች። ራይሞክ ቃልአብ በመጨረሻም በህመሟ ወቅት ብርታት የሆኗትን የህክምና ባለሙያዎችና ቤተሰቦቿን እድሜ ዘመኗን ስታመሰግናቸው እንደምትኖር ትገልጻለች። ዊንታ ኪዳኔ ለአሜሪካ ድምፅ ዋሽንግተን ዲሲ። በለውጥ ጊዜ አለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን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 በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ውድ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታም ስዩም፣ በቅንብሩ ደግሞ ኤልያስ አስማራ አብረናችሁ አምሽተናል። መልካም ምሽት የነገሰ ይበላል።